የአሜሪካ ድምጽ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 18 2017 ዓ ም ዝግጅታችን ጀመረ። በሊባኖስ የአየር በረራዎች መቋረጥ ዜጎችን በማስወጣት ሂደት ላይ እክል መፍጠሩን ኢትዮጵያ አስታወቀች። እዚህ ትክክለኛውን መንግስት የሚሰጠውን የመኖሪያ ፈቃድ የሌላቸው ከመሆኑ አኳያ ማስወጣቱ ራሱ በራሱ ብዙ ችግሮች ሊያጋጥም ችሏል። የሆነ ሆኖ ጎን ለጎን መዝገባውን ሰፋ አድርጎ በመቀጠል በአሁኑ ሰዓት ከአምስት ሺህ በላይ ዜጎች መመዝገባቸውን ለመረዳት ችለናል። የሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑትን አምባሳደር ነቢያት ጌታቸው ነው። ዝርዝሩ በአብይ ረሳችን ይቀርባል። በግጭትና የተፈጥሮ አደጋ በኢትዮጵያ የመማር ማስተማር ሂደት መታወቁን ኮሚሽኑ አስታውቋል። እነዚህ በምሽቱ ከያዝናቸው ዘገባዎች ጥቂቶቹ ናቸው። ሰላም ጤና ይስጥልኝ። እንደምናምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዜና ላሰባሰብ ናቸው ዜናዎች እንግዱ እንደምናመሻችሁ። በሱዳን የፈጥኖ ድራሽ ኃይሉ ሰሞኑን ባደረሰው ጥቃት ከ120 በላይ ሰዎች ተገድለዋል ተባለ። የግብፁ ፕሬዚደንት አብዱልፋታህ አልሲሲ በጋዛ የሁለት ቀናት ተኩስ ማቆም እንዲደረግ ሐሳብ አቀረቡ። እንዲሁም የጆርጂያ የምርጫ ውጤት ተቃውሞ ገጠመው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሱዳን የፈጥኖ ድራሽ ኃይሉ ባደረሰው ጥቃት በአንድ ከተማ ብቻ ከ120 በላይ ሰዎች ሳይገደሉ እንዳልቀረ አንድ የሐኪሞች ቡድን እና የተባበሩት መንግስታት ድርጅት አስታውቀዋል። ኃይሉ በመካከለኛው ምስራቅ ሱዳን የነበረውን የበላይነት በሱዳን ሰራዊት መነጠቁን ተከትሎ ለተከታታይ ቀናት በሲቪሎች ላይ ተኩስ መክፈቱን እንዲሁም ሴቶችንና ልጃገረዶችን አስገድዶ መድፈሩን ተመድ አስታውቋል። ኃይሉ ባለፈው ሳምንት ለስድስት ቀናት ሳሪሃ በተባለች ከተማ በደረሰው ጥቃት ቢያንስ 124 ሰዎች እንደተገደሉና ከ200 በላይ የሚሆኑ ደግሞ እንደቆሰሉ የሱዳን የዶክተሮች ህብረት አስታውቋል። ታምቡል በተባለች ከተማ በደረሰው ጥቃት ደግሞ ከ46500 በላይ ሰዎች መፈናቀላቸውን ከዓለም አቀፉ የፍልሰተኞች ድርጅት አይኦኤም የተገኘው መረጃ ያመለክታል። የበርካቶችን ህይወት በመቅጠፍ ላይ ያለው ጦርነት በተለይም በሴቶችና ህፃናት ላይ የከፋ ስቃይ ማድረሱን ድርጅቱ ጨምሮ አስታውቋል። አልሲሲ በጋዛ የሁለት ቀናት ተኩስ ማቆም እንዲደረግ ጥሪ አቀረቡ። የግብፁ ፕሬዚደንት አብደልፋታ አልሲሲ በጋዛ የሁለት ቀናት ተኩስ ማቆም እንዲደረግና የተወሰኑ ታጋሾችና የፍልስጤማውያን እስረኞች ልውውጥ እንዲደረግ ትናንት እሁድ ሀሳብ አቅርበዋል። የሲሲ ሀሳብ የመጣው እስራኤል አሁንም የፍልስጤማውያንን ግዛት መደብደቧን በቀጠለችበት በሌባኖስ ከሄዝቦላ ጋር ጦርነት በማድረግ ባለችበትና በዋና ባላንጣዋ ኢራን ላይ የአየር ድብደባ በፈጸመችበት ሁኔታ ነው። ሐሳቡን ለእስራኤልም ሆነ ለአማስ አቅርበው እንደው አልሲሲ አላስታወቁም። እስራኤል ባለፈው ቅዳሜ ለኢራን ጥቃት አጸፋ መስጠቷን ተከትሎ ጦርነቱን ከማስፋፋት እንድትታቀብ ዓለም አቀፍ ጥሪ ተሰምቷል። የተመድ የጸጥታው ምክር ቤት ዛሬ የሰኘው ስብሰባ እንዲያደርግና አራት ወታደሮቿን የገደለውን ጥቃት እንዲያወግዝ ኢራን ጠይቃለች። ጥቃቱ የተወሰነ ጉዳት ብቻ እንዳስከተለ የኢራን መንግስት አስታውቋል። ፕሬዚደንት ማዙድ ፐሲካን የሀገራቸው ጦርነት እንደማትፈልግ ነገር ግን ለጥቃቱ ተገቢ ያሉትን ምላሽ እንደምትሰጥ ለካቢኔያቸው ተናግረዋል። እስራኤል የኢራንን የነዳጅ መሠረተ ልማቶች ባለመምታቷ የነዳጅ ዋጋ ዛሬ ዝቅ ብሎ ተስተውሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጆርጂያ በሳምንቱ መጨረሻ በተደረገው የፓርላማ ምርጫ ገዢው ፓርቲ እንዳሸነፈ መታወጅን ተከትሎ በምርጫ ውጤት ላይ የሚደረገውን ተቃውሞ የምዕራቡ ዓለም እንዲደግፍ የአገሪቱ ፕሬዝደንት ጥሪ አድርገዋል። የምርጫውን ውጤት እንደማይቀበሉ ያስታወቁት ፕሬዝደንት ሰሎሜ ዙራቢች ቪሊ ሀገሪቱ አገሪቱ የአውሮፓ ኅብረትን ለመቀላቀል በማቀዷ የሩሲያ ጫና ደርሶባታል ብለዋል። የገዢው ፓርቲ ተቃዋሚ እንደሆኑ የሚታወቀው ፕሬዚደንት ሰሎሜ ለአሶሴድ ፕሬስ እንዳሉት የጆርጂያ መንግስት ከሩሲያ ጋር እጅና ጓንት ሆኖ በመስራት ላይ ነው። መንግስት ምናልባትም ከሩሲያ የደህንነት ኃይሎች እገዛ ሳያገኝ እንዳልቀረም ፕሬዚዳንቷ ተናግረዋል። ጆርጂያውያን በመዲናዋ ቲቢሊሲ ዛሬ ምሽት ተቃውሞ እንዲያደርጉም ፕሬዚዳንቷ ጥሪ አድርገዋል። አሜሪካና የአውሮፓ ህብረት በቅዳሜው ምርጫ ውጤት ላይ ሙሉ ምርመራ እንዲደረግ ጠይቀዋል። ጆርጂያን ድሪም የተሰኘው ገዢ ፓርቲ 54.8 በመቶ ድምጽ በማግኘት አሸናፊ መሆኑን የሀገሪቱ የምርጫ ኮሚሽን አስታውቋል። ፓርቲው የተቋቋመው በሩሲያ ሀብት ባካበቱት ቢሊዮነር ቢልዚና ኢቫን ሺሊቪ እንደሆነ እንደሆነና ፓርቲው ከክሬምሊን ጋር ተመሳሳይ የሆነ ህግጋትን በማውጣት ባለፈው አንድ ዓመት የመናገርና ሌሎችን ነፃነቶች በመገደብ ላይ መሆኑ ተናግረዋል። በመጨረሻም ሩሲያ ተጨማሪ ድሮኖች ወደ ዩክሬን አስወነጨፈች። ሩሲያ ከመቶ በላይ የሚሆኑ ድሮኖችን ወደ ዩክሬን ትናንት ማምሻውን ማስወንጨፏን የዩክሬን ሰራዊት አስታውቋል። 66 የሚሆኑትን ድሮኖች መጥቶ መጣሉንም የዩክሬን ሰራዊት ጨምሮ አስታውቋል። የኬርሶን አገር ገዢ በቴሌግራም እንዳስታወቁት የሩሲያ ጥቃት አንድ የመኖሪያ ህንጻን መጥቶ ሁለት ሰዎችን ገድለዋል። ከንቲባው በበኩላቸው 13 ሰዎች ላይ ጉዳት መድረሱን አስታውቀዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ዛሬ የሰኞ ባወጣው መግለጫ ሀይ አንድ የዩክሬን ድሮኖችን ማውደሙን ገልጸዋል። ድሮኖቹ ሁለት የንግድ ሱቆች ላይ ጉዳት ሲያደርሱ ሁለት ሰዎችም ተጎድተዋል ተብሏል። ይህ በእንዲህ እንዳለ የዩክሬን ትናንት እሁድ በምድር ለመፈጸም የሞከረችውን ድንበር ዘለል ጥቃት ማክሸፏን ሩሲያ አስታውቃለች። በብራይንስክ ድንበር በኩል የተሞከረው ጥቃት መቀልበሱንና ዩክሬናውያንም ተመተው መመለሳቸውን የአካባቢው አገር ገዥ አስታውቀዋል። ወሬውን በተመለከተ የዩክሬን ባለሥልጣናት አስተያየት እንዳልሰጡ የአሶሴትድ ፕሬስ ዘገባ አመልክተዋል። በዚሁ የምሽቱን ዜና እናጠቃልላለን። ወደ ስመኞች ይመልሳቸዋል። ቮይስ ኦፍ አሜሪካ እንግዲሁን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 18 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከአቀናባሪ ኤልያስ አስማረ ጋር ያስተናገድኳችሁ ያለውት ስመኝሽ የቆየነኝ የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የዋና ዘገባችን እንለፍ። ከሊባኖስ ወደ ኢትዮጵያ ለመመለስ ከ5 ሺህ በላይ ኢትዮጵያውያን ቢመዘገቡም የአየር በረራዎች በመቋረጣቸው ዜጎችን በማስወጣት ሂደት ላይ እክል መፍጠሩን ኢትዮጵያ አስታወቀች። ሆኖም እስካሁን በሊባኖስ አስቸጋሪ ሁኔታ ውስጥ የነበሩ 125 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስትር ገልጿል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በመንግስት በኩል ሕጋዊ ሰነድ የሌላቸውን ጨምሮ ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን ለማስወጣት ጥረቱ ቀጥሏል ሲሉም ተናግረዋል። ኬኔዲ አባተ ተከታትሎታል። በሊባኖስ በአስቸጋሪ ሁኔታ ውስጥ የነበሩ 125 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ በማህበራዊ የትስስር ገጹ አስታውቋል። ከእነዚህም መካከል 61ዱ በትናንትናው ዕለት እሁድ ጥቅምት 17 ቀን የተመለሱ ሲሆን 64 ዜጎች ደግሞ በዛሬው ዕለት መመለሳቸውን ሚኒስቴሩ ገልጿል። በእስራኤልና በሊባኖሱ የሂዝቦላ ታጣቂ ቡድን መካከል እየተካሄደ ያለውን ውጊያ ተከትሎ ለችግር ተጋላጭ የሆኑ ኢትዮጵያውያንን ከሊባኖስ ወደ ሀገራቸው ለመመለስ ብሔራ yikomi ya kwa kwa amechi Ethiopia በእስካሁኑ ጥረቷ በሶስት ዙር በአጠቃላይ 176 ዜጎች መመለሳቸውን የገለጸችው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለአሜሪካ ድምጽ በሰጡት አስተያየት እስካሁን ከአምስት ሺህ በላይ ኢትዮጵያውያን ወደ ሀገራቸው ለመመለስ መመዝገባቸውን ገልጸዋል። ይሁንና ከአንድ አየር መንገድ በስተቀር ሌሎች አየር መንገዶች ወደ ሊባኖስ እና ከሊባኖስ ውጭ የሚያደርጉትን ቀጥተኛ በረራ ማቋረጣቸው እንዲሁም ከጦርነቱ ጋራ የተያያዙ ሌሎችም ምክንያቶች ዜጎችን በሚፈለገው ፍጥነት ለማስ ውጣት እክል መፍጠራቸውን አብራርተዋል። አጠቃላይ ይሄ የማስወጣቱ ሂደት እጅግ ውስብስብ ነው። ሌባኖስ ውስጥ ካጋጠሙ ችግር አኳያ እንደ ልብ ተንቀሳቅሶም ወደ እርዳታ ቦታ ደርሶም የመውጣት እሱን ጨምሮ ብዙዎቹ ዜጎቻችን የመጓጓዣ ሰነድ ችግር ያለባቸው እዛም ሀገር ውስጥ በቅድሚያውን መንግስት የሚሰጠውን የመኖሪያ ፈቃድ የሌላቸው ከመሆኑ አኳያ ማስወጣቱ ራሱ በራሱ ብዙ ችግሮች ሊያጋጥም ችሏል። የሆነ ሆኖ ጎን ለጎን ምዝገባውን ሰፋ አድርጎ በመቀጠል በአሁኑ ሰዓት ከአምስት ሺህ በላይ ዜጎች መመዝገባቸውን ለመረዳት ችለናል። ከዚህ ቀደም የተመለሱ ገባያን ያሉ ትናንትናውና በዛሬ ዕለት ደግሞ መቶ ሀያ አምስት ተጨማሪ ኢትዮጵያውያን መመለስ ችለዋል። ወደ ሁለት መቶ የሚጠጉ ሰዎች ደግሞ ሸልተር ላይ ሆነው አገልግሎት እያገኙ ነው። በተለይም በጣም ተጋላጭ የሆኑትን ሸልተር እየተዘጋጀ እዛም የማስጠለሉ ወደ ሀገራቸው እስኪገቡ ድረስ እየተካሄደ ነው። ትራንስፖርቱን በተመለከተ እንደተፈለገው በተፈለገው ፍጥነት ማውጣት የማይቻለው ቀጥታ አየር በረራ የለም። ወደ ሀገሪቱ የሚገባም የሚወጣም የአየር አየር አገልግሎት ያለው ሚድሪስ ኤርላይን የሚባል እዚያው የሊባኖስ አውሮፕላን ነው። እሱም ላይ የተወሰነ ብቻ ነው ማውጣት የሚቻለው። የኢትዮጵያ አየር መንገድም አይበርም ማለት ነው፣ አይበርም የእነዚያውን ትናንትናና ዛሬ የመጡት በቅድም ባሉት በሚድል ኢስት ኤርላይንስ ነው። አዎ በሚድል ኢስት ኤርላይንስ ነው እና ካለው አጠቃላይ የችግሩ ስብስብነት አኳያ የተቻለው ሁሉ ጥረት እየተደረገ ዜጎችን ወደ ሀገራቸው የመመለሱ ሂደት እንደቀጠለ ነው። በሊባኖስ በአብዛኛው ሴቶች የሆኑ ከ150 ሺ በላይ ኢትዮጵያውያን በህጋዊ መንገድ ተመዝግበው በተለያዩ የስራ ዘርፎች ተሰማርተው እንደሚገኙ የኢትዮጵያ ውጭ ጉዳይ ሚኒስቴር መረጃ ያሳያል። ሆኖም በአገሪቱ ባለው ጦርነት ምክንያት ተጋላጭ የሆኑ ኢትዮጵያውያንን ለመመለስ እየተካሄደ ያለው ምዝገባ ህጋዊ ሰነድ ለሌላቸውም ጭምር ክፍት እንደሆነ አምባሳደር ነቢያት ገልጸዋል። ሰነድ የሌላቸው ዜጎች ወደ አገራቸው ለመመለስ መመዝገብ በሚፈልጉበት ወቅት ከሊባኖስ መንግስት የሚገጥሟቸውን ፈተናዎች ለመቅረፍም ጥረት እየተደረገ ነው ብለዋል። በኛ በኩል የቆንስላ ጽህፈት ቤቱ ማንኛውም ኢትዮጵያዊ ምንም አይነት የጉዞ ሰነድ ህጋዊ የሚሆን አይሆን ፋሲሊቴት አድርጎ የጉዞ ሰነድ የማዘጋጀት ችግር የለበትም። ነገር ግን እዛ ይኖሩበት የነበረው ሀገር የራሱ የህግ አሰራር አለው። ኦልሬዲ በእነሱ አገላለጽ ህገ ወጥ ናቸው ብለው የሚያምኗቸው በሚወጡበት ጊዜ ክፍያ እስከ ማስከፈል ድረስ ነው። እሱን የመኖሪያ ቆይታ ጊዜያቸው ታስቦ የመውጫት ቪዛ ለማግኘት የራሱ አስቸጋሪ ሂደቶች እንዳሉት ነው፣ እዛ ካለው ቆንስላ ጽህፈት ቤታችን እየሰማን ያለ ነው። ያለ ቪዛ ቆይታ ያደረጉ ሰዎች ክፍያ እንዲፈጽሙ ይጠይቃል። አንዳንድ ጊዜም ከአቅም በላይ የሆነ ሁኔታ አለ። ይህንን ራሱ ቆንስላ ጽህፈት ቤቱ እየተደራደረ ነው እዛ ካሉ ኦቶሪቲስ ጋር ይሄ አስቸኳይ ጊዜ የአደጋ ጊዜ ኢቫኩዌሽን ነው እንጂ ዝም ብለው ተነስተው ለመሄድ ስለፈለጉ ሳይሆን በተፈጠረው ችግር ምክንያት እየወጡ ስለሆነ ክፍያውም ተነስቶላቸው መውጣት የሚችሉበትን ነው። እያንዳንዱ ሰው የተለያየ ሄድ ነው ያለው። ስለዚህ በዛ ልክ ነው ስራው እየተካሄደ ያለው። ዜጎችን ለመመለስ የሚያስፈልገው ወጪ በማን እንደሚሸፈን ላነሳንላቸው ጥያቄ ደግሞ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተከታዩን ምላሽ ሰጥተውናል። የኢትዮጵያ መንግስት የሚሸፍናቸው ወጪዎች አሉ። ወጪው ግን በየጊዜው ተለዋዋጭ ከመሆኑ አኳያ ትንሽ የራሳቸውን መደጎም የሚችሉት ደግሞ ወጪ መጋራት እያደረጉ እየተረዳዱ ነው። ትራንስፖርቶቻቸው እየተሸፈነ ያለ እዚህ ከመጡ በኋላስ የሚደረግላቸው የተለየ ነገር አለ? እዚህ እንግዲህ ከተለያዩ ባለድርሻ ተቋማት አሉ፣ የውጭ ጉዳይ ድርሻ ሳይሆን ሌሎች ተቋማት አይ የምን ጨምሮ የአደጋ መከላከልና ዝግጅነት ኮሚሽን ጋር በጋራ የሚሰሩ ስራዎች አሉ። በሊባኖስ ለችግር ተጋላጭ የሆኑ ኢትዮጵያውያንን ወደ ሀገራቸው ለመመለስ የሚደረገው ምዝገባና ሌሎች ድጋፎችን የማድረግ ጥረት የውጭ ጉዳይ ሚኒስቴር ባቋቋመው ኮሚቴና በሊባኖስ ቤሩት በሚገኘው የቆንስላ ጀኔራል ጽህፈት ቤቱ እንዲሁም በዚያው በሊባኖስ በሚገኙ ኢትዮጵያውያን ያቋቋሟቸው ማህበራትና የሃይማኖት ተቋማት አማካኝነት እየተከናወነ እንደሚገኝም አምባሳደ ወታደር ነቢያት አክለው ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ የአገሪቱ አካባቢዎች በቀጠሉ ግጭቶችና የተፈጥሮ አደጋዎች ከአምስት ሺህ የሚልቁ ትምህርት ቤቶች ተዘግተው የመማር ማስተማር ሂደቱ መቋረጡን በጥናቱ ማረጋገጡን አስታወቀ። በዚህም ምክንያት ቁጥራቸው የበዛ ሕፃናትና ሴቶች ተፈናቅለው ወደ ከተማ በመግባታቸው ለጉልበት ብዝበዛ መጋለጣቸውን ኮሚሽኑ አስታውቋል። በተጨማሪም አዳጊዎቹ ያለ እድሜ ጋብቻ መጋለጣቸውንም በሪፖርቱ ላይ ጠቅሷል። በስምንቱ ክልሎች ከተዘጉት ከአምስት ሺህ በላይ ትምህርት ቤቶች ውስጥ ከአራት ሺህ በላይ የሚሆኑት በአማራ ክልል እንደሚገኙም በሪፖርቱ ላይ ተጠቅሷል። በክልሉ ባለው ግጭት ምክንያት የቀጠለው ወሲባዊና ፆታዊ ጥቃት አሳሳቢ መሆኑንም ሪፖርቱ አመልክቷል። መስፍን አራጌ ተጨማሪ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን አርብ ጥቅምት 15 ቀን 2017 ዓ ም በግጭት አካባቢ የሚገኙ ሴቶችና ተማሪዎች ላይ እየደረሰ ነው ያለውን የመብቶች ጥሰት አስመልክቶ ስላወጣው ሪፖርት ማብራሪያ የሰጡን የኮሚሽኑ የሴቶች ህጻናት፣ አካል ጉዳተኞችና አረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ በግጭት በተፈጥሮ አደጋና በጸጥታ ስጋት ምክንያት ከአምስት ሺህ በላይ ትምህርት ቤቶች መዘጋታቸውን ተናግረዋል። ጥናቱ ከሰኔ 2016 ዓ ም እስከ 2016 ዓ.ም ከስምንት ክልሎች መሰብሰቡን የተናገሩት ኮሚሽነር እርግበ አማራንና ኦሮሚያን ጨምሮ ትምህርት ቤቶች ከተዘጉባቸው ስምንት ክልሎች ውስጥ ከአራት ሺህ የሚበልጡት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ አስረድተዋል። በርካታ ትምህርት ቤቶች ተዘግተዋል። የተዘጉባቸው ምክንያቶች አንደኛ ግጭት ነው፣ የተፈጥሮ አደጋዎች። በአማራ ክልል ግጭት ጦርነት ላይ ነው ያለነው። በኦሮሚያ ክልል በተለያዩ ቦታዎችም እንደዚሁ። ከግጭት አውድ ውጪ ባሉት ደግሞ ይሰራል የደመወዝ ጉዳይ በመቋረጡ ምክንያት አንዳንድ ቦታዎች ላይም ስጋት ስላለባቸው ወደ ትምህርት ቤት አይሄዱም። ተማሪዎችም እንደዚሁ የጸጥታ ስጋት ስላለባቸው አንጻራዊ ሰላም እንኳን ያለባቸው ቦታዎች ላይ ትንንሽ ነገሮች በየጊዜው ስለሚመጡ ሴት መምህራን ሁሉ ለጥቃት ተጋላጭ ስለሆኑ ሄደው የማስተማር ስራ የመስራታቸው ነገር ይቀንሳል። በዛ ምክንያት በሀገራችን በተለያዩ አካባቢዎች በተለይ ግጭት ባለባቸው አካባቢዎች ትምህርት ቤቶች ተዘግተዋል፣ ተማሪዎች ከትምህርት ውጭ ሆነዋል ማለት ነው የትምህርት መብታቸው ተጥሷል። በትምህርት ቤቶቹ መዘጋት ምክንያት በርካታ ህጻናትና ሴቶች ለፍልሰትና ለሰብአዊ መብቶች ጥሰት ተጋላጭ መሆናቸውንም ገልጸዋል። ሌሎች መብቶቻቸው እንዲጣሱ ሆኗል። ለምሳሌ ለጉልበት ብዝበዛ ይዳረጋሉ። ምክንያቱም ከትምህርት ቤት ውጭ ሲሆኑ የኢኮኖሚ ሁኔታ ስላለ ሰርተው ቤተሰቦቻቸውንም የማስተዳደር ጫና ሁሉ ሊወድቅባቸው ይችላል። አማራጭም ከማውጣት ወደዛ ይሄዳሉ። ቤተሰቦቻቸውን ካልተማሩ ሄደው ሰርተው ገንዘብ እንዲያመጡላቸው ያደርጓቸዋል። ወይንም በሀገር ውስጥ ትራፊኪንግ የምንለው የዝውውር ሁኔታ ዝውውር ወደ ሌላ ቦታ ሄደው ስራ ፍለጋ እንዲሰደዱ ወደ ሌሎች ቦታዎች ማይግሬት እንዲያደርጉ ምክንያት ሆ ቤት ህጻናት ደግሞ ሲሆኑ ላለድሚ ጋብቻ የተጋለጡ ነው። እኛ ባለን መረጃ መሰረት ትምህርት ቤት ካልሆኑ ሌላው አማራጭ ተድረው ራሳቸውን የሚችሉበት አንድ መንገድ ሆኖ እንዲታይ ይሆናል። ሌላው እንግዲህ ለሱ ለሌላም ነገር ምክንያቱም ትምህርት ቤት በዚህ ሰዓት ህጻናት ህጻንነታቸው ትምህርት ቤት ነው የሚያሳልፉበት ቦታ። ከዛ ውጭ ከሆኑ ለብዙ ነገሮች ተጋላጭ መሆናቸው አይቀርም እና በዛ ላይ ደግሞ በሚመ የሚያመጣው ትውልድ ላይ ትልቅ ትልቅ ክፍተት የሚያመጣ ነው። በአማራ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የክልሉ ማህበራዊ ዘርፍ አስተባባሪ እና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እስከ መስከረም 8 ቀን 2017 ዓ ም በክልሉ መመዝገብ ከነበረባቸው 7 ሚሊዮን ተማሪዎች መመዝገብ የተቻለው 2 ሚሊዮን 295150 ተማሪዎችን ብቻ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ አስፍረዋል። ከ32 ፐርሰንት ያልዘለለ የተማሪ ቁጥር ነው ያስመዘገብ ነው ማለት። የተወሰነ ጊዜ ካየን በኋላ ሌላ ዙር ና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው። በተለይ ደግሞ ከፍተኛ የተማሪ ቁጥር እንዳላቸው በሚታመንባቸው ሰሜን ምዕራብና ምስራቅ ጎጃም ዞኖች፣ ደቡብ ጎንደር ና ከፊል አዊ ብሔረሰብ አስተዳደር የተማሪ ምዝገባው ዝቅተኛ መሆኑን አስረድተዋል። በሰሜን ምዕራብና ምስራቅ ጎጃም ዞኖች ደግሞ አስር በመቶ እንኳ ምዝገባ ማካሄድ አለመቻሉን አንስተዋል። ከ2015 ዓ ም ጀምሮ በአማራ ክልል በቀጠለው ግጭት ምክንያት የተባባሰው ወሲባዊና ጾታዊ ጥቃት የኢትዮጵያ ሰብአዊ መብቶች ኮሚሽንን እንደሚያሳስበው ኮሚሽነር እርግበህ አያይዘው ገልጸዋል። ከሐምሌ ወር 2016 ዓ ም እስከ ጥቅምት ወር 2016 ዓ ም በአማራ ክልል ያለውን በአብነት ያነሳው የኮሚሽኑ ሪፖርት በትንሹ 200 ያስገድዶ መደፈር ተጎጂዎች መመዝገባቸውን ጠቁሟል። የተጎጂዎቹ ቁጥር ከዚህ በላይ ሊሆን እንደሚችል ያስታውቁት ኮሚሽነር እርግበህ ዝርዝር ጥናቶችን ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደሆነባቸው አብራርተዋል። ግጭት ባለባቸው ቦታዎች፣ እኛም እንግዲህ የራሳችን የሆነ የሴኪሪቲ አፓራተስ የለንም። ስለዚህ ባለው ሴኪሪቲ አፓራተስ ስር ስለሆነ የምንንቀሳቀሰው በተለያዩ ቦታዎች ክትትል ለማድረግ የሰብአዊ መብቶች ክትትል ምርመራ ለማድረግ እንቸገራለን፣ የጸጥታ ችግር ባለባቸው ቦታዎች። ምክንያቱም ከለላ ሊኖረን ጸጥታ ሁኔታው ሊስተካከል ይገባል። እኛ ደግሞ ያንን አናደርግም። ባለው ሁኔታ በሚፈቅድልን ልክ ነው የምንሄደው። ስለዚህ በአማራ ክልል ተዘዋ ውረን ያለውን ሁኔታ ክትትል ለማድረግ ምርመራ ለማድረግ አልቻለም። ይሄ አሀል መሬት ላይ ያለውን ያሳያል ብለንም አናስብም። እያጋጥሙ ያሉትን የሰብአዊ መብቶች ጥሰት የሚመለከታቸው ዓለም አቀፍ አካላት እንዲያውቁት እየተደረገ መሆኑንም ኮሚሽነር እርግበህ ጠቁመዋል። እንደ አንድ ብሔራዊ ሰብአዊ መብቶች ተቋም ከሌሎች ሰብአዊ መብት ተቋማት ከእነሱ ጋር ያለን ግንኙነት አለ በየዘርፉ ሪፖርቶችን እናቀርባለን። ለአፍሪካ ኮሚሽን ለምሳሌ በየጊዜው በስብሰባዎች እየተገኘን የሰብአዊ መብት ሁኔታ በኢትዮጵያ ምን ይመስላል የሚለውን እናቀርባለን። በዓለም አቀፉም እንደዚሁ ለምሳሌ በቅርቡ የህፃናት መብቶች ላይ ኢትዮጵያ ያስገባችው ሪፖርት አለ። የአፈጻጸም ሪፖርት የህጻናት መብቶች ኮንቬንሽን ላይ እዛ ላይ የእኛ ሪፖርት ደግሞ ያንን ኮምፕሊመንት እንዲያደርግ ብለን ለዓለም አቀፉ ህጻናት ኮንቬንሽን ኮሚቴ ያቀረብ ነዋለን። የአማራ ክልል ከፍተኛ ትምህርት ተቋማት ፎረም ከሌሎች ባለ ድርሻ አካላት ጋር በመሆን ሰሙ መሆኑን ይፋ ባደረጉት የሰብአዊ ምላሽ ስልት ጥናት ላይ በክልሉ እስከ መስከረም 15 ቀን 2017 ዓ ም ባሉት ጊዜያት ከአምስት ሺ በላይ የሚገመቱ ሰዎች ወሲባዊና ጾታዊ ጥቃት ደርሶባቸው በሕክምና ተቋማት ክትትል ማድረጋቸውን አስታውቆ ነበር። ችግሩ ካስከተለው ዘርፈ ብዙ ጉዳት አንጻር በጥናቱ ላይ የተመላከተው ቁጥር የተወሰኑ ማሳያዎች መሆናቸውን አስረድቶ በጤና አገልግሎት እጦት ምክንያትና በአካባቢው ባለው ባህላዊ ተጽዕኖ በርካቶች ይፋ አለመውጣታቸውን ሲሆን አብራርቷል። በተጠቀሱት ስጋቶችና ደረሱ በተባሉት ችግሮች ዙሪያ የፌዴራሉን መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ወደ ተከታዩ ዘገባ ስናልፍ በአማራ ክልል አንዳንድ አካባቢዎች በመከላከያ ሰራዊት ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ በመቀጠሉ የተወሰኑ የንግድ ቤቶች መዘጋታቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጹ። ለአሜሪካ ድምፅ አስተያየታቸውን የሰጡት በክልሉ ምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማና በአዊ ብሔረሰብ ዞን አዲስ ቅዳም ከተማ ነዋሪዎች ጋብ ብሎ የቆየው የተኩስ ልውውጥ እሁድ ጥቅምት 17 17 ዓ ም በድጋሚ በመቀጠሉ ዛሬ ድረስ አካባቢው እንዳልተረጋጋ ተናግረዋል። ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉት ነዋሪዎች ግጭቱን ተከትሎም ዛሬ የንግድ ድርጅቶች መዘጋታቸውንና የትራንስፖርት እንቅስቃሴ መታጎሉን ገልጸዋል። በጉዳዩ ላይ ከክልሉ መንግስትና ከአካባቢው ባለስልጣናት ምላሽ ማግኘት አልቻልንም። አስቴር ምስጋናው ዝርዝር አላት። በጉዳዩ ላይ አስተያየት ከሰጡንና ስማቸውን እንዳንጠቅስ ከጠየቁን ነዋሪዎች መካከል አንዱ በምስራቅ ጎጃም ዞን ሞጣ ቃራኒዮ ከተማ ነዋሪ መሆናቸውን በስልክ የገለጹልን ግለሰብ ዛሬ ጠዋት ድረስ የተኩስ ልውውጥ መቀጠሉን ነግረውናል። ትናንትና ነበረ። ዛሬ እስከ ስድስት ሰዓት ተኩል አካባቢ ደና ነበር። አሁን ከስድስት ሰዓት ተኩል ጀምሮ እስካአሁኑ ሰዓት ድረስ ያው ተኩሱ ልውውጣል። ወደ ዘጠኝ ሰዓት እየተጠጋ ነው ስለዚህ አሁንም ግጭት ባለባት ከተማው ላይ ያለው ሁኔታ ዝግ ነው። ሱቆች ዝግ ናቸው። የሕዝቡ እንቅስቃሴ ተገቷል። በዚሁ ከተማ ነዋሪ መሆናቸውን በስልክ የነገሩንና በተመሳሳይ ምክንያት ማንነታቸውን ይፋ እንዳናደርግ እየጠየቁን ሌላው ነዋሪ በቀጠለው ግጭት ምክንያት ወጣቶች ከተማውን እየለቀቁ ለመሄድ መገደዳቸውን ነግረውናል። ወጣት እንዳለ በሙሉና ባለሱቁ እንዳለ ዘግቶ ወደ ውጭ ነው ወጥቶ ያደረው። የሚገርም ሞጣ ቀራኒ አካባቢ ከቀራኒ ከከተማ ለቆ ወደ ደገው ክፍል ነው። እስካሁን አልተመለሰም። ወደ ሌለበት ወደ ገጠሩ ክፍል ነው እየሸሽ ሸሽቶ ውሎ ሸሽቶ ያደረው አውጃሚ ይባል ቦታ ላ አሁን ነዋሪዎቹ በነሱትና በአጠቃላይ የከተሞች ሁኔታ ላይ ተጨማሪ መረጃ እንዲሰጡን በምስራቅ ጎጃም ዞን የሁለት እጁነት የወረዳ አስተዳዳሪ በአቶ ማማሩ ዋይን አበባ የእጅ ስልክ ላይ ደውለን አልተሳካልንም። ይሁንና ባለፈው መስከረም ሀያ አንድ ቀን ሁለት ሺ አስራ ሰባት አመተ ምረት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፋንታውና የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በጋራ በሰጡት መግለጫ ጽንፈኛ ሲሉ በጠሩት የፋኖ ታጣቂ ቡድን ላይ እና ከታጣቂው ጋር ግንኙነት አላቸው ባላቸው አካላት ላይ የተጠናከረ እርምጃ መጀመሩን መግለጻቸውን መዘገባችን ይታወሳል። በተያያዘ በአዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ትላንት እሁድ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች ቡድን መካከል በነበረው ግጭት ሰዎች መሞታቸውንና ዛሬ ማለዳ አስከሬን ወደ ሌላ ቦታ ሲጫን መመልከታቸውን ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብ ነግረውናል። በአንድ ሰዓት ነው ተጀመረ እና እስከ ስምንት ሰዓት እንደዚያ ተኩሷል። ያው መቼም ንጽዋን አንድ አስራ አምስት ሰው ሞቷል በአጋጣሚ የተገኙት ናቸው የሞቱ። አብዛኛዎቹ ወደ ገጠር እያሄዱ ነው የተቀበሩ። ልቅሶያን ዛሬ በየቦታው የዋለ። ምግብ ቤት፣ ሱቅ ምናምን ዝግ ነው። ስጋት ስላላቸው አልከፈቱ። ሌላው የአዲስ ቅዳም ነዋሪ መሆናቸውን የገለጹልን እና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ግለሰብ ትላንት ጠዋት በአካባቢው በሚገኘው ስላሴ የቤተ ክርስቲያን ለመሳለም በሄዱበት ተኩስ በመከፈቱ በአንድ ቤት ውስጥ ተዘግተው ውለው ዛሬ ወደ ማታ ወደ ጫካ መግባታቸውን ነግረውናል። ተኩስ የተጀመረ በቃ ያው አን ሰዓት ተኩል ተጀመረ እስከ ስምንት ሰዓት ቆይ ተኩሱ ምን ምኑ ተኩሱ እስከ ስምንት ሰዓት አላረፈም። የሞተው ሞተ፣ የወጣው ወጣ። ሳይታሰብ በቃ ይሄ ይሆናል ሳንል ተኩሱ ተነሳ። ልቃኑ በጣም ተጎዳ። በጣም ስድስት ሰዓት ነው ያለን አሁን እኛ ወጥተን በጫካ ነው ያለን ቤት ብንገባም ተጨማሪ መረጃ ከአዲስ ቅዳም ጤና ጣቢያ ለማግኘት ያደረግነው ጥረት አልተሳካም። ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ሀሳብና አስተያየታቸውን ማካተት አልቻልንም። በሞጣ ቀራኒው ከተማ ግጭቶች ተመልሰው ያገረሹት ከባለፈው ሰኔ ወር ወዲህ ሲሆን በአዲስ ቅዳም ከተማ ደግሞ ካለፈው ዓመት የካቲት ወር ወዲህ የመጀመሪያው ነው። ለአሜሪካ ድምፅ አስቴር ምስጋ ነው። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ህዳር አምስት ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ሥልጣን ይመለሱ ይሆናል አሊያም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብ ሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። ቪኦኤ ለአንድ ሳምንት እድሜ ብቻ የቀረውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አስመልክቶ ወዳጠናቀርናቸው ዘገባዎች ነው የምናልፈው። በቀዳሚ ወደ ኦክላንድ ግዛት እናመራለን። በአሜሪካ የሚደረገው ምርጫ በብዙ መልኩ ለየት ያለና ታሪካዊ ነው። ከ በካሊፎርኒያ ግዛት በምትገኘው ኦክላንድ ከተማ አንድ ትውልደ ኤርትራ አሜሪካዊና አንድ ትውልደ ናይጄሪያ አሜሪካዊ ለከተማዋ ምክር ቤት አባልነት ለመወዳደር በምርጫ ዘመቻ ላይ ናቸው። የአሜሪካ ድምጽ የትግርኛ ክፍል ባልደረባት ተወልደ ወልደ ገብርኤል በስደተኞች ተሟጋች የሆኑትን ትውልደ ኤርትራዊ አቶ ሜሮን ሰመዳርና የንግድ ማህበረሰቡ ድምጽ መሆን የሚሽቱን የንግድ ድርጅቶች ባለቤት የሆኑትን ትውልደ ናይጄሪያዊ ባባ አፎላቢ አነጋግሮ ተከታዩን አጠናቅሯል። እንግድ ወልድ ያቀርበዋል። የሚደረጉት ውይይቶችና የምርጫ ዘመቻ ንግግሮች በመኖሪያ ቤቶች ችግር የደህንነት ጉዳዮች፣ ጥቃቅን ንግዶች ያለባቸው ተግዳሮት እና ሌሎችም ላይ እያጠነጠኑ ናቸው። ከእነዚህ መልእክቶች ጀርባ ያሉ እጩዎች እንዲህ አይነት አገልግሎቶች ማግኘት ከማይችሉባቸው ሀገራት የመጡ ናቸው። አንደኛው እጩ ምርጫ ተደርጎባት ከማያውቀው ኤርትራ የመጡ ናቸው። አቶ ሜሮን ሰመዳር ይባላሉ። ከአስር ዓመታት በላይ በኦክላንድ ነዋሪ ሲሆኑ የስደተኞች ጉዳይን በተመለከተ ተሟጋች ናቸው። ኦክላንድ በርካታ ኤርትራውያን ከሚገኙባቸው ግዛቶች አንዷ ነች። አቶ ሜሮን በዚህ ምርጫ የመኖሪያ ቤት እጦትና ደህንነት ላይ እንደሚያተክሩ ይናገራሉ። ኦክላንድ በርካታ ችግሮች የሚስተዋሉባት ከተማ ነች። በተለይም የደህንነት እጦት አንዱ ነው። በአሁኑ ወቅት ግን የመኖሪያ ቤት ችግር ዋናው ነው። የቤት ዋጋ እጅግ በጣም ውድ ነው። ከሳን ፍራንሲስኮ ጋር ይፎካከራል። ከሳን ፍራንሲስኮ ወጥተው ኦክላንድ ለመኖር የመጡ በርካታ ሰዎች አሉ። የመኖሪያ አፓርትመንቶች እንዲገነቡ የተወሰነ ፍቃድ ተገኝተዋል። አቶ ሜሮን ወደ አሜሪካ የመጡት በእንዳረፓን አቆጣጠር 2012 ነው። ከደቡብ አፍሪካ ዩኒቨርሲቲ የሲቪል ምህንድስና ዲግሪ አግኝተዋል። በአሜሪካ ደግሞ ከሳን ፍራንሲስኮ ዩኒቨርሲቲ በዓለም አቀፍ ጥናት የማስተርስ ዲግሪ ተቀብለዋል። ሌላ ማስተርስ ደግሞ ከካሊፎርኒያ ዩኒቨርሲቲ በህዝብ ጉዳዮች ትምህርት መስክ አግኝተዋል። ላለፉት አምስት ዓመታት በካሊፎርኒያ ዩኒቨርሲቲ በርክሊ የሁለተኛ ዲግሪ ፕሮግራም አማካሪ ሆኖ ሰርተዋል። በኤሪያ በሚባለው አካባቢ ደግሞ ለትርፍ ያልተቋቋመ አዲስ የመጡ ስደተኞችን የሚረዳ ድርጅት ያስተዳድራሉ። አቶ ሜሮን እንደሚሉት እድሉን ካገኙ ስደተኞችንና ጥገኝነት ጠያቂዎችን እንዲሁም በማህበረሰቡ በቂ አገልግሎት የማያገኙ ክፍሎችን ለማገልገል ይሰራሉ። የመኖሪያ ቤትም ሆነ ሌሎች ችግሮችን ለመፍታት ፈጠራና ብልህነት የታከለበት ሀሳብ እንዲፈልቅም አቶ ሜሮን ጥሪ ያደርጋሉ። ከኦክላንድ ውጪም ማሰብ አለብን ከግዛቱ እርዳታ መጠየቅ አለብን ምናልባት የደህንነትን ጉዳይ በተመለከተ ከፌዴራል መንግስት እገዛ ሊያስፈልገን ይችላል ለቤት ችግር ጉዳይም እንዲሁ ዋጋው ተመጣጣኝ የሆነ የመኖሪያ ቤት አቅርቦት ያስፈልገናል በኦክላንድ የሚደረገው ምርጫ ልዩ የሚያደርገው ከስድስቱ እጩዎች ውስጥ ሶስቱ አፍሪካ አሜሪካውያን ሴቶች ሲሆኑ ሌሎቹ ደግሞ በስደት ወደ አሜሪካ የመጡ ናቸው የአቶ ሜሮን ተፎካካሪ ከሆኑት ውስጥ በ1990ዎቹ ከናይጄሪያ ወደ ኦክላንድ የመጡት ባባ አፎላቢ ናቸው። አቶ ሜሮን በሚወዳደሩበት የምርጫ ወረዳ 3 ለከተማው ምክር ቤት አባልነት ይወዳደራሉ። ባባ አፎላቢ የቆየ የንግድ ልምድ ያላቸው፣ የአፍሪካ ምግቦችን ቤት ድረስ የሚልከው ድርጅት አንዱ ነው። እርሳቸው እንደሚያምኑት ያላቸው ልዩ የንግድ ልምድ የኦክላንድ የንግድ ከተማ የሆነችውን ስፍራ በምክር ቤት ለመወከል ጠቃሚ ነው። ባለፉት 20 ዓመታት የነበሩንን ተወካዮች ተመልክቻ አለሁ። አንዳቸውም የንግድ ልምድ የላቸውም። እኔ የምወዳደርበት የምርጫ ወረዳ የኦክላንድ የንግድ እምብርት ነው፣ መሀል ከተማ ነው። የእኔ ጥያቄ የንግድ ማዕከል የሆነው አካባቢ ለምን የንግድ ልምድ ባላቸው የምክር ቤት አባላት አይተዳደርም ነው። ሜሮን በበኩላቸው እርሳቸው የተለየ አስተዋጽኦ እንደሚያደርጉ ይናገራሉ። ጥገኝነት የሰጣቸውን ሀገር መልሰው ለማገልገል እንደሚሹም ይገልጻሉ። ሁሉም የሚኖረው ለየት ያለ አስተዋጽኦ አለ። እኔ በተለያዩ የዓለም ክፍሎች ኖሬ ያለሁ፣ ኤርትራ ኖሬ ያለሁ፣ በደቡብ አፍሪካ ደግሞ የከተማ ምህንድስና ትምህርቴን ተከታትያለሁ። በዚያም በተማርኩት ሙያ ሰርቻ አለሁ። እንደ ኦክላንድ ላሉ ከተሞች ይህ ልምዴ ጠቃሚ ነው። የአቶ ሜሮም ተቀናቃኙ አፎላቢ ደግሞ የምርጫውን ሁኔታ እንዳጠኑት እርሳቸው አሸናፊ ሆነው ብቅ ይላሉ። የሚያሸንፉትም ከሌሎቹ እጩዎች የተሻሉ በመሆናቸው ሳይሆን ከሌሎቹ እጩዎች በመለየታቸውና ለንግዱ ማህበረሰብ ድምፅ ለመሆን በመቆማቸው ነው። የምወዳደረው ለንግድ ማህበረሰቡ በምክር ቤት ውስጥ ድምፅ ለመሆን ነው። ለትርፍ ያልተቋቋሙ ድርጅቶችን የሚወክሉ አባላት በምክር ቤት ውስጥ በብዛት አሉ። የከተማ ፕላን አውጪና የሲቪል መብቶች ጠበቃ የሆኑ የምክር ቤት አባላት አሉ። የንግድ ልምድ ያለው አባል ግን በምክር ቤቱ የለም። ለዚያም ነው ለከተማው ምክር ቤት አባልነት የምወዳደረው። ለኦክላንድ ከተማ ምክር ቤት አባልነት የሚወዳደሩት ሁለቱም እጩዎች የመኖሪያ ቤት ችግርን ለመቅረፍ መሰራት እንዳለበት የደህንነት እጦት እንዳለ እና አነስተኛ የንግድ ተቋማት ማንሰራራት እንዳለባቸው ይስማማሉ። ከግዛቱም ሆነ ከፌዴራል መንግሥት እገዛ የመሻት አስፈላጊነትም የምርጫ ዘመቻቸው አንዱ መልእክት ነው። በተከታይ ተከታይ ደግሞ ኢትዮጵያ የሚገኙ አሜሪካውያን የምርጫ ተሳትፎ እንመለከታለን። በኢትዮጵያ አሜሪካ ኤምባሲ ውስጥ የሚሰሩ ኢትዮጵያውያን በ2024ቱ ምርጫ ለሀገራቸው ቅርብ እንደሆኑ ይሰማቸዋል። ኢትዮጵያ በሚገኘው የአሜሪካ ኤምባሲ የሚሰሩ አሜሪካውያን ከሀገራቸው በብዙ ሺ ኪሎ ሜትር ርቀት ላይ እየኖሩም ቢሆን በዩናይትድ ስቴትስ ለሚካሄደው ፕሬዝዳንታዊ ምርጫ እየተዘጋጁ ናቸው። ከሀገራቸው ውጭ መኖራቸው በድምፅ አሰጣጥ ሂደቱ ላይ ልዩ አመለካከቶችን ለማንጸባረቅ እንደሚያስችላቸውም ያመለክታሉ። አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው በዚህ ዙሪያ ያደረሰንን ዘገባ ተከታዩ ነው። ግላዊ መረጃዎቿን ለመጠበቅ ስትል የመጀመሪያ ስሟን ብቻ እንድንጠቀም የጠየቀችው ኢቫ በዲፕሎማሲ ስራ ከመሰማራቷ በፊት የአካባቢ ጥበቃ ተሟጋች የሕግ ባለሙያ ነበረች። ትውልዷ ከአሜሪካ ግዛቶች አንዱ በሆነው ሜሪላንድ ሲሆን አሁን አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ትሰራለች። በስራ ምክንያትም እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሀገሯ ምርጫ የምትሳተፈው በውጭ ሀገር ሆና ነው። ድምፅ መስጠት የሀገር ፍቅር ማሳያ ነው፣ የምትለው ኢቫ በአሜሪካ ምርጫዎች ላይ መሳተፍ ስለ አሜሪካ የምርጫ ሂደት ለሌሎች ለማሳወቅና ለማስተማር እድል እንደሚሰጣትም ትገልጻለች። እኔ እንደማስበው የተቀረው ዓለም በዩናይትድ ስቴትስ ለሚካሄዱ ሁሉም ምርጫዎች ከፍተኛ ትኩረት መስጠቱ አሜሪካን በልዩ ስፍራ ያስቀምጣታል። ስለዚህም ስለ ዝግጅቱና የምርጫ ሂደቱ ወቅታዊ መረጃዎችን ከማግኘት በተጨማሪም ብዙ ጊዜያችንን ስለ ምርጫው አካሄድና ስለ ፖለቲካ ሂደታችን ለሌሎች ለማስረዳት እናውላለን። ሶመርቪል ኢቫንስ በቨርጂኒያ ግዛት የተመዘገበ መራጭ ነው። በአፍሪካ መኖሩ በተወሰነ መልኩ ከአሜሪካ ፖለቲካ እንደተገለለ ሆኖ እንዲሰማው ቢያደርገውም ሙሉ ለሙሉ ግን እንዳልተነጠለ ይናገራል። በተለያዩ ድረ ገጾች በሚያገኛቸው ዜናዎችና ከቤተሰቦቹ ጋር በሚያደርጋቸው የቪዲዮ ግንኙነቶች መረጃዎችን ያገኛል። በውጭ ስትኖር የሚሰጥ ያለ ነው። ያለማቋረጥ የሚመጡ ማስታወቂያዎች፣ የስልክ ጥሪዎችና የመሳሰሉት አይደርሱንም። ኢቫንስ የፖለቲካ አመለካከቱን ከማካፈል ይቆጠብ እንጂ የምርጫ እጩዎች የሚያቀርቧቸው የፖሊሲ አማራጮች አስፈላጊ መሆናቸውን አበክሮ ይገልጻል። ያለፉትን 15 ዓመታት በውጭ የኖረችው ሌላዋ የኤምባሲው ሰራተኛ ማርጆን ካምራኒ በበኩሏ በቴኔሲ ግዛትና በዋሽንግተን ዲሲ ድምፅ መስጠቷን ትናገራለች። እጩዎች በሀገር ውስጥና በውጭ ጉዳይ ፖሊሲዎች ላይ ያላቸውን አቋም ለማወቅ ፍላጎት እንዳላትም ትገልጻለች። ሁለቱ እጩዎች የሚያስቧቸውን ጉዳዮች መከታተል እወዳለሁ። በተጨማሪም አሜሪካውያን ላይ ተጽዕኖ የሚያሳድሩ ኢኮኖሚ፣ ስደት፣ ህገ መንግስትና ህገ መንግስታዊ ከለላ የመሳሰሉ ጉዳዮችንም እከታተላለሁ። በኦሪገን ግዛት ተወልዳ አላደገችውና አሁን በዩናይትድ ስቴትስ የልማት ተራድኦ ድርጅት ወይም ዩኤስኤድ ለምትሰራው ክርስቲና ስሚዝ በውጭ አገር እየኖሩ ድምፅ መስጠት የተለየ ልምድ ነው። ራሷን የዜና ሱሰኛ ብላ የምትጠራው ስሚዝ በዚህ ሰዓት አሜሪካ ብትኖር ኖሮ በምርጫው በበጎ ፈቃደኝነት ታገለግል እንደነበር ትናገራለች። ያ ይናፍቀኛል። ከጓደኞቼ ጋር እየተገናኘ ስለተለያዩ ጉዳዮች እናወራ ነበር። አሁን እዛ ያለው ጉጉትና ወሬ ይናፍቀኛል። ስሚዝ አክላ በበርካታ ሀገሮች ውስጥ መኖር ለድምፅ መስጠት መብቶች ትልቅ ዋጋ እንድትሰጥ እንደረዳት ትገልጻለች። በአምስት የተለያዩ ሀገራቶች ከኖርኩኝ በኋላ ሁሉም ከውጭ ሆኖ ድምፅ የመስጠት እድል እንደሌለው ተረድቻለሁ። ድምፅ መስጠት ለሁሉም ቀላል አይደለም። በተጨማሪም በተለይ እንደ ሴቶች ጉዳይ በመሳሰሉ ሰፊ የምርጫ ጉዳዮች ላይ መሳተፍ ልዩነት እንደሚያመጣ ተረድቻለሁ። ሴቶች ግማሹን የሰማይ ክፍል ይይዛሉ የሚል አባባል አለ። የሴቶች ጉዳይን ካልተወከለ በሕጻናት እንክብካቤና በሴቶች ውሳኔ ሰጭነት ጉዳዮች ላይም የበለጠ ፈታኝ ጊዜ ይኖረናል። የዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ እየተቃረበ ባለበት ወቅት በኢትዮጵያ የሚኖሩት እነዚህ አሜሪካውያን ምንም እንኳን ከሀገራቸው ርቀው ቢኖሩም በቅርበት መከታተላቸውን ቀጥለዋል። ድምጻቸው ልክ እንደነሱ ከሀገራቸው ውጭ የሚኖሩ አሜሪካውያን ጋር ተደምሮ መጪው የአሜሪካ ፕሬዝዳንት ማን እንደሚሆን በመወሰኑ ሂደት ወሳኝ ሚና ሊጫወት ይችላል። በእስክንድር ፍሬው ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከሳምንት በኋላ የሚካሄደውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አስመልክተው የተጠናቀሩ ዘገባዎቻችን እንደቀጠሉ ናቸው። ተከታዩ ደግሞ ጦርነቶቹን ለማስቆም የሚያስችል ፖሊሲ ያላቸው ትራምፕ ናቸው ወይስ ሀሪስ ሲል ይጠይቃል። ምክትል ፕሬዚዳንት ካማላ ሀሪስ ዩናይትድ ስቴትስ የግጭቶች አያያዝን አጋርነቶች እየገነባች መምራት እንዳለባት የሚያምኑ መሆናቸውን ይናገራሉ። የቀድሞ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ጥንካሬን የሚያሳዩ በመሆናቸውና ቀጣይ እርምጃቸው ምን እንደሚሆን ስለማያሳውቁ ጦርነትን ከመጀመሩ በፊት ማስቆም እንደሚችሉ ይናገራሉ። የአሜሪካ ድምጽ የዋይት ሀውስ ቢሮ ዋና ዘጋቢ ፓትሲ ዊዳኩስዋራ በመካከለኛው ምስራቅ እና በአውሮፓ ጦርነቶች እየተካሄዱ ባሉበት በዚህ ወቅት ግጭቶችን ለመቀነስ የተሻለ የሚሆነው የትኛው የውጭ ፖሊሲ እንደሆነ የጉዳዩን አዋቂ ባለሙያዎች ጠይቃ ተከታዩን ዘገባ አጠናክራለች። ቆንጅታዬ ታቀርበዋለች። እንደ አውሮፓውያን አቆጣጠር በሚመጣው 2025 ዓ ም ጥር ወር ላይ ወይ ዶናልድ ትራምፕ ወይም ካማላ ሃሪስ የአሜሪካ ፕሬዚደንት ይሆናሉ የጂኦ ስትራቴጂያዊ ጥቅሞቿ ወሳኝ ድምፅ፣ የዓለም ቁንጮ የሆነውን ሰራዊቷን የሚያዙ የጦር ኃይሎቿ ጠቅላይ አዛዥም ይሆናሉ። የሪፐብሊካን ፓርቲው ፕሬዚደንታዊ እጩ ዶናልድ ትራምፕ በእኔ ጊዜ ጦርነት የለም። በአይሲስ ላይ ካካሄድኩት ሌላ ጦርነትም አላካሄድኩም። እሱንም አሸንፌዋለሁ። እሱም ቢሆን ደግሞ ከእኔ በፊት የተጀመረ ጦርነት ነው። በእኛ ጊዜ ጦርነት አልነበረም። እኔ አንዴ ስልክ ደውዬ ጦርነት ለማስቆም የሚችል ሰው ነኝ። ጦርነቶችን እንዴት ነው የሚያስቆሙት? ትራምፕ ይህንን ፈጽሞ በዝርዝር አስረድተው አያውቁም። ሩሲያ ዩክሬንን የወረረችው፣ የፍልስጤሙ ታጣቂ ቡድን ሐማስ በእስራኤል ላይ ጥቃት ካደረሰ በኋላ የእስራኤል ኃይሎች ለአንድ ዓመት የዘለቀ ደም አፋሳሽ የበቀል ዘመቻ የከፈቱት በጆ ባይደን ዘመነ መንግስት ነው። ዶናልድ ትረምፕ ስልጣን ላይ በነበሩበት ዘመን የተከፈተ ትልቅ ጦርነት አልነበረም። ዩናይትድ ስቴትስን በአንድም የትጥቅ ግጭት ውስጥ አስገብተዋትም አያውቁም። እናም ደጋፊዎቻቸው በጥንካሬ የተገኘ ሰላም ሲሉ ይገልጹታል። ዲሞክራቶች በበኩላቸው ይህ የአጋጣሚ ጉዳይ ነው በማለት ይከራከራሉ። የትረምፕ አስተዳደር ሲገባደድ የዩናይትድ ስቴትስ ወታደሮች አፍጋኒስታን፣ ሶሪያ ኢራቅና የመን ውስጥ እየተዋጉ ነበር እኮ በማለትም ይሟገታሉ። ዶናልድ ትራምፕ የውጭ ፖሊሲን በሚመለከት ምን እንደሚያደርጉ ለመተንበይ የሚያስቸግሩ መሆናቸውም የሚነሳ ጉዳይ ነው። የታሪክ ምሁራን በውጭ ፖሊሲ አውቆ ወፈፌ መስሎ የመታየት ስልት ሲሉ ይገልጹታል። ቶማስ ሽዋርት የቫንደርቤልት ዩኒቨርሲቲ ተንታኝ ናቸው። እንዲህ ሲሉ ያስረዳሉ በውጭ ፖሊሲ ጉዳይ ራስህ ምን እንደምታደረግ ለመተንበይ የምታስቸግር ወፈፌ ታስመስልና በኋላ በከባዱ ትበቀላለህ። ያ ጥንካሬን የሚያሳይ ትልቅ ነገር ነበር። እናም በዚህ መልኩ ምን እንደምታደረግ ለመተንበይ አስቸጋሪ መሆን አዋቂነት ሊሆን ይችላል። ተቾቻቸው በበኩላቸው ትራምፕ ምን እርምጃ እንደሚወስዱ የማይታወቁ መሆናቸው ለራሳቸው ጥቅም የቆሙ ከመሆናቸው ጋር ተዳምሮ የኒውክሊየር የጦር መሳሪያዎች ትጥቅ ባለበት በዚህ የዓለም አቀፍ ሁኔታ አደገኛ እንደሆነ ይናገራሉ። የግጭቶች አያያዝንም እንደሚያወሳስብ ነው የሚገልጹት። ሎራ ብሉምንፌልድ በጆንስ ሀፕኪንስ ዩኒቨርሲቲ የከፍተኛ የዓለም አቀፍ ጉዳዮች ጥናቶች ክፍል አባል ናቸው። እንዲህ ሲሉ ያስረዳሉ። ግጭቶችን ማርገብና ዲፕሎማሲ ቅደም ተከተል ያለው ስልትና ዘይቤ ይፈልጋል። ያ ቅደም ተከተል ደግሞ ለመገመት የሚቻል ሊሆን ይገባል። ስለዚህ ባላንጣህ ቀጥሎ ምን እንደሚያደርግ ካወቅ፣ ያችን መስመሯን ሳታልፍ እስከ መጨረሻው ጥግ ድረስ ልትገፋ ትችላለህ። በዲፕሎማሲ ረገድ ካማላ ሀሪስ የተለመደውን የአሰራር ዘይቤ የሚከተሉ ተደርገው ይታያሉ። እሳቸውም እንደ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ የዓለም መሪነት ቦታዋን ይዛ እንድትዘልቅ ከሌሎች ሀገሮችና ተቋማት ጋር አብሮ በመስራትና አጋርነቶችን በመገንባት ያምናሉ። እንደ ምክትል ፕሬዚዳንት በደህንነታችን ላይ የተሰነዘሩ ስጋቶችን ተጋፍጫለሁ። ከውጭ መሪዎች ጋር ተደራድር ያለው፣ አጋርነቶቻችንን አጠናክር ያለው በውጭ ሀገር ካሉን ጀግኖች ወታደሮቻችን ጋርም ተወያይቻለሁ። የጦር ኃይሎች ጠቅላይ አዛዥ ሲሆን አሜሪካ ሁልጊዜም በዓለም ላይ ወደር የሌለው ጠንካራና በውጊያም የሚገጥማትን የሚያወድም ኃይል እንደሚኖራት አረጋግጣለሁ። ቢሆንም ሀሪስም እንደ ትራምፕ አሜሪካ ለየትኞቹ ግጭቶች ወታደራዊ ምላሽ መስጠት እንዳለባት በይበልጥ እየለዩ የሚመርጡ ሳይሆኑ አይቀሩም። ኤለን ሊብሰን የጆርጅ ሜሰን ዩኒቨርሲቲ የደህንነት ጥናቶች ማዕከል ዳይሬክተር ናቸው። ትራምፕና ሀሪስ በዓለም አቀፍ ስርዓት ውስጥ ያለው ኃይል በተለያዩ ወገኖች እጅ እየተከፋፈለ መሆኑ አይጠፋቸውም። ሌሎች ሀገራቶችም ድምፅ እንዳላቸው ሩሲያና ቻይና ዓለም አቀፉ ስርዓት እንዴት መስራት እንዳለበት የራሳቸው አመለካከት እንዳላቸው ያውቃሉ። ካመላ ሀሪስ ከትራምፕ የሚለዩት ዩናይትድ ስቴትስ ባላት የአሰባሳቢነት አቅም የሚተማመኑ እንደመሆናቸው ከትራምፕ ይበልጥ ሀገሮች አብረው ችግሮችን እንዲፈቱ ማድረግን የሚመርጡ መሆናቸው ላይ እንደሆነ ሎራ ላፕሰን ጨምረው አስረድተዋል። ካማላ ሃሪስ አትላንቲክ ተሻጋሪው ሕብረት ለዩክሬን ድጋፉን መስጠቱን እንዲቀጥል ፕሬዝደንት ባይደን የሚያደርጉትን ግፊት ሳይቀጥሉበት እንደማይቀሩ ተመልክቷል። ጋዛን በሚመለከት ደግሞ የሰብአዊ ጉዳዮችን የሚመለከቱ ሕግጋት መከበር እንዳለባቸው አጽንኦት ሰጥተው ሲናገሩ ተደምጠዋል። ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ መካከለኛው ምስራቅ ውስጥ ማድረግ ያለብህን አድርግ እያሏቸው ነው። ካማላ ሃሪስ ደግሞ እራሳችሁን ከጥቃት የመከላከል መብት አላችሁ፣ ያንን ስታደርጉ ፍልስጤማውያን ላይ የሚደርሰውን ሰብአዊ ቀውስም ታሳቢ ማድረግ አለባችሁ እያሉ ነው። ከእነዚህ ከሁለቱ መካከል የተለየ ውጤት የሚያመጣልህ ለነገሩስ ዩናይትድ ስቴትስን የሚሰማት አለ። አሜሪካውያን ድምፃቸውን ለመስጠት እየተዘጋጁ ባሉበት በዚህ ወቅት ዶናልድ ትራምፕም ተመረጡ፣ ካመላ ሃሪስ ከወዲሁ ለመመለስ የሚያስቸግር ጥያቄ ነው። በድጋሚ ለመመረጥ የሚወዳደሩትን የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን በርካታ የቀድሞ ከፍተኛ ረዳቶቻቸው ፋሽስት ሲሉ የጠሯቸው ሲሆን ለስራው ብቁ አይደሉም ሲሉ ይገልጿቸዋል። እጩ ምክትል ፕሬዚዳንታዊ ተፎካካሪና የትራምፕ አጋር የሆኑት ጄዲ ቫንስ ትላንት እሁድ የቀድሞ ረዳቶቻቸውን ክስ አጣጥለዋል። የዲሞክራቱ ፕሬዚዳንታዊ ምርጫ ዘመቻ ብርቱ ፉክክር በሚደረግባቸው ግዛቶች ውስጥ በውዝግቡ ዙሪያ የተነገሩ ማስታወቂያዎችን እያሰራጨ ነው። የአሜሪካ ድምጽ ቬሮኒካ ባልደራስ ኢግሊሲያስ ተከታዩን አዘጋጅታለች። ደረጃ ደስታ ያቀርበዋል። ጆን ኬሊ እንደ ኤሮፓ አቆጣጠር ከ2017 እስከ 2019 ለቀድሞ ፕሬዚደንት ዶናልድ ትራምፕ የዋይት ሀውስ ጽህፈት ቤት ኃላፊ ወይም ቺፍ ኦፍ ስታፍ ሆነው አገልግለዋል። ጡረተኛው ባለ አራት ኮከብ የባህር ኃይል ጄኔራል በቅርቡ ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ትራምፕ ፋሺስት ናቸው በሚል ለቀረበላቸው ጥያቄ ሲመልሱ እንዲህ ብለዋል። እርሳቸው በእርግጠኝነት አምባገነን ናቸው። አምባገነን የሆኑትን ሰዎች ያደንቃሉ። ይህን ተናግረውታል። ስለዚህ ሳቸው በእርግጠኝነት በፋሽስት አጠቃላይ ትርጓሜ ውስጥ ይካተታሉ። ትራምፕ የራሳቸው በሆነው እውነት የማህበራዊ ሚዲያ መድረክ ላይ ለተከሰሱባቸው ውንጀላዎች ምላሽ ከሰጡባቸው መካከል ጆን ኬሊ ምግባር የሌለው ተራ ሰውና መጥፎ ጀኔራል ነው። ዋይት ሀውስ ውስጥ የእሱን ምክር እንደማልፈልግ ነግሬው ይልቅ ዝም ብለህ ቀጥል ብየዋለሁ ሲሉ ጽፈዋል። የሪፐብሊካን ምክትል ፕሬዚደንታዊ እጩ ጄዲ ቫንስ ኬሊና የቀድሞ ጠቅላይ ኤታማዦር ሹም ማርክ ሚሌ ትራምፕ ፋሽስት ናቸው ሲሉ በሰጡት አስተያየት ላይ ትላንት እሁድ ምላሽ ሰጥተዋል። ከሳቸው ጋር በቅርበት የሰሩ ሰዎች አብዛኞቹ ይህንን የሪፐብሊካንን ፕሬዚዳንታዊ እጩዎችን ይደግፋሉ። ሁለቱም ማርክ ሚሌ እና ጆን ኬሊ የተበሳጩ የቀድሞ ሰራተኞች ይመስለኛል። የቀድሞ የትረምፕ ረዳቶች ግን የጆን ኬሊን አስተያየት በመደገፍ ባለፈው አርብ የሪፐብሊካኑ ፕሬዚደንታዊ እጩ ለስራው አይመጥኑም ሲሉ በማስጠንቀቅ ግልጽ ደብዳቤ አውጥተዋል። ሪፐብሊካኑ ሴናተር ሌንዚ ግራሃም በፍጹም አይስማሙም። በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ በሰጡት ቃለ ምልልስ አጠንክረው ተቃውመዋል። በቅርብ አጠገባቸው ነበር። ፋሽስት አይመስሉኝም። ጠንካራ ፕሬዚዳንት በሚያስፈልገን ጊዜ እሳቸው በጣም ጠንካራ ፕሬዚዳንት ነበሩ ብዬ አስባለሁ። ይህችን አገር ወደ ትክክለኛው መስመር ለመመለስ ጠንካራ ፕሬዚዳንት ይሆናሉ ብዬ አስባለሁ። ምክትል ፕሬዝደንት ከማላ ሃሪስ የዲሞክራቱ ፕሬዝደንታዊ የምርጫ ዘመቻ ብርቱ ፉክክር በሚታይባቸው ግዛቶች ባሉ መራጮች ላይ በማነጣጠር የጆን ኬሊ አስተያየቶችን በድምፅ በማስተዋወቅ ላይ ይገኛል። ሃሪስ ራሳቸው ተመሳሳይ ስጋቶቻቸውን ከመግለጽ አልተቆጠቡም። ዶናልድ ትራምፕ ከጊዜ ወደ ጊዜ እየተረበሹና ያልተረጋጉ መሆናቸው እየጨመረ ነው። ከእንግዲህ እዚያ ቦታ ለሁለተኛው የአስተዳደር ዘመናቸው እንግዳና አደገኛ ከሆነ ባህሪያቸው የሚታደጉ እንደ ጃን ኬሊ ያሉ ሰዎች የሉም። የሃሪስን የዋይት ሀውስ እጩነት የሚደግፉት ገለልተኛው ሴነተር በርኒ ሳንደርስ ትላንት እሁድ በኤንቢሲው ሚት ፕሬስ ላይ ትራምፕ ፋሽስት ናቸው ብለው ያምኑ እንደሆነ ተጠይቀው ነበር። እነዚህን ቃላት መጠቀም አልወድም፣ ነገር ግን እሳቸው በግልጽ ወደ አምባገነንነት የመለወጥና የአሜሪካን ዲሞክራሲ የመናድ ጠንካራ ዝንባል ያላቸው። ውዝግቡ ሁለቱም ፕሬዚደንታዊ እጩዎች የምርጫ ዘመቻቸውን ለማጠናቀቅ በሚዘጋጁበት ወቅት የመጣ ነው። ትራምፕ ትላንት እሁድ በኒውዮርክ ማዲሰን ስኩዌር ጋርደን ካደረጉት የምርጫ ዘመቻ በኋላ በሳምንቱ መጨረሻ ግድም ብርቱ ፉክክር በሚካሄድባቸው ግዛቶች ውስጥ የምርጫ ዘመቻቸውን ያካሂዳሉ። ሀሪስ በሚቀጥሉት ቀናት የሚሰጡትን ድምፅ በየጊዜው የሚለዋውጡ ግዛቶችን በሙሉ ለማዳረስ እቅድ ተይዞላቸዋል። ነገ ማክሰኞ የመዝጊያ ክርክር በመባል የሚታወቀውን ንግግራቸውን በዋሽንግተን ዲሲ በሚገኘው ብሔራዊ ሞል አቅራቢያ ለመራጮች ያቀርባሉ። የምርጫ ዘገባችን እንደቀጠለ ነው። ወደ ተከታዩ እናልፋለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ከተካሄደው ምርጫ ወዲህ ቁጥራቸው 3.5 ሚሊዮን የሚደርስ በመራጭነት እድሜ የሚገኙ ሰዎች የዩናይትድ ስቴትስ ዜጋ ለመሆን በቅተዋል ሲል የስደተኞች መብት የሚሟገተው ብሔራዊ ፓርትነርሺፕ ፎር ኒው አሜሪካንስ በመባል የሚታወቀው ተቋም አመልክቷል። እንደ አንዳንድ ተንታኞችም እይታ ይህ ቁጥር እያደገ የመጣ ቡድን የምርጫውን ውጤት በመወሰኑ ረገድ ትልቅ ሚና ሊጫወት ይችላል። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮስ ያደረሰችንን ዘገባ አሉ። ሌላ ከበደ እንደሚከተለው ያቀርበዋል። ሲልቪና ጉዴስ አዲስ አሜሪካዊት ናት። ዜግነት የተቀበለችበት ስነ ስርዓትም የተካሄደው የመጀመሪያው የዩናይት ስቴትስ ፕሬዝዳንት ጆርጅ ዋሽንግተን መኖሪያ በነበረው ማውንት ቨርነን ቅጥር ግቢ ውስጥ ነው። እዚህ አገር የኖርኩት ለበርካታ ዓመታት ነው። ታዲያ ለምን የአሜሪካ ዜግነት አይኖረኝም? እናም አሁን ያ ሁኔታ በመጨረሻ እውን ሆኗል። ጉዴስ ከፖርቹጋል ነው የመጣችው። ከ20 ዓመታት በላይ ዩናይትድ ስቴትስ ውስጥ የኖረችው ጉዴስ በያዝነው የጥቅምት ወር መገባደጃ በሚካሄደው ምርጫም ለመጀመሪያ ጊዜ ድምጿን ትሰጣለች። የፖለቲካ ጉዳዮችን በሬዲዮና በቴሌቪዥን ሲተላለፉ እከታተላለሁ፣ ክርክሮቹንም እንዲሁ በስፓይን ቋንቋ በሚያሰራጨው ዩኒቪዥን የተላለፈውን የመጨረሻውን የቴሌቪዥን ፕሮግራም ተከታትያለው። ያ ለእኔ በጣም አስፈላጊ ጉዳይ ነው። ምክንያቱም ስለተለያዩ ጉዳዮች ያላቸው ሀሳብ ምን እንደሆነ እንድረዳ ስለሚያስችለን ነው። እንደ ጉዳዩ አዋቂዎችም ትንታኔ ድምጻቸውን ለመስጠት አዲስ ብቁ የሆኑት መራጮች በመጪው ሳምንት በሚካሄደው ፕሬዝዳንታዊ ምርጫ በተለይም ተለዋዋጭ ድምፅ በመስጠት የሚታወቁት ቁልፍ ግዛቶች ውስጥ ወሳኝ ሚና ሊጫወቱ ይችላሉ። ራክ ዘ ናቹራላይዝድ ቮት የተባለው ፕሮጀክት እንዳመለከተውም ቁጥራቸው ከ600 ሺህ በላይ የሚደርሱ አዲስ ዜግነት የተቀበሉ መራጮች በጆርጂያ ክፍለ ግዛት ውስጥ ይገኛሉ። በሚሽጋን ያሉት 400 በአሪዞና ደግሞ 465 ሺህ ይሆናሉ። በደቡባዊ ካሊፎርኒያ ዩኒቨርሲቲ ፕሮጀክቱን በተባባሪነት የሚመሩት ማኑኤል ፓስተር እንዲህ ያስረዳሉ። እንደ አሪዞና ባሉ ግዛቶች ውስጥ በንጽጽር የቅርብ ጊዜ ተደርጎ በሚታየው ባለፉት ስምንትና ዘጠኝ ዓመታት ጊዜ ውስጥ የአሜሪካ ዜግነት የተቀበሉ ሰዎች ከመራጩ ሕዝብ ሁለት በመቶውን ይዛሉ። እንደምታስታውሱት አሪዞና እንደ አውሮፓውያኑ የዘመን አቆጣጠር በ2020 በተካሄደው ምርጫ በጣም ተቀራራቢ ውጤት የታየበት ግዛት ነው። ናሽናል ፓርትነርሺፕ ፎር ኒው አሜሪካንስ በተባለው ተቋም ስሌት መሰረትም ከ2020 ምርጫ ወዲህ ዜግነት የተቀበሉና ድምፃቸውን ለመስጠት ብቁ የሆኑ ዜጎች ቁጥር በአገር አቀፍ ደረጃ 3.5 ሚሊዮን እንደሚደርስ ይገመታል። የኢሚግሬሽን ጉዳዮች መድረኩን በሚቆጣጠርበት ወቅትም በሌሎች ሀገራት የተወለዱና የአሜሪካ ዜግነት የተቀበሉ መራጮች በፖለቲካው ጉዳዮች በንቃት እንደሚሳተፉ ፓስተር ያስረዳሉ። በዚያም ጊዜም አዲስ የአሜሪካ ዜግነት የተቀበሉ ሰዎች እጅግ በተነቃቃ ስሜት መሳተፍ ይጀምራሉ። የነቃ ተሳትፎ የሚያደርጉበት ምክንያት በግላቸው ትኩረት የሚያደርጉባቸው ፍላጎት ስላሏቸው ነው። ንታማ ባህቲ ከኮንጎ ዲሞክራቲክ ሪፐብሊክ ነው የመጣው። አሜሪካ የደረስኩት እንደ አውሮፓውያኑ የዘመን አቆጣጠር መስከረም 6 2001 ነበረ። ሰዓቱንም ልክ እስካሁን አልዘነገሁትም። ከቀኑ 9 ሰዓት ላይ ነበረ። ስፍራው ቺካጎ ነው። እንደ አውሮፓውያኑ የዘመን አቆጣጠር በ2017 የዩናይት ስቴትስ ዜግነት ተቀበለ። ከሶስት ዓመታት በኋላም በ2020 ለመጀመሪያ ጊዜ ድምፅ የመስጠት እድል አገኘ። ዜግነት ለመቀበል የሚያስችለውን ቃለ ምልልሴን ስጨርስ ድምፅ ለመስጠት የመመዝገብ እድሉ ተሰጠኝ። በዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት መስሪያ ቤት ውስጥ የሚሰሩ ሰራተኞችም ከአሁን ጀምሮ መምረጥ እንደምችል ሲያስረዱኝ እውነት አልኳቸው። እናም ወዲያውኑ ተመዘገብኩ። ባለሙያዎች እንደሚሉትም ሌላ አገር ተወልደው የዩናይትድ ስቴትስ ዜግነት የተቀበሉ ሰዎች የዜግነት ሚናቸውን ላቅ ባለ ኃላፊነት ነው የሚያከናውኑት አዲሶቹ አሜሪካውያን አንድ ጊዜ ለአንዱ ሌላ ጊዜ ደግሞ ለሌላው ፓርቲ ዕጩ ፕሬዚዳንት ድምፃቸውን በመስጠት የሚታወቁ መራጮች በሚበዙባቸው ግዛቶች ውስጥ በሚካሄዱት ምርጫዎች በተለይ ወሳኝ ሊሆኑ ይችላሉ ተብሎ ይታመናል። አሁን የስፖርት ሰዓታችን ላይ ደርሰናል። ሳምንታዊን የስፖርት መሰናዶ አዘጋጅቶ የሚያቀርብልን ሀብታሙ ስዩም ነው። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ የዓለም ግማሽ ማራቶን ክብረ ወሰንን ሰበረ። ስፔን ውስጥ በተደረገው የቫሌንሺያ ግማሽ ማራቶን ላይ ድሉን ያስመዘገበው ዮሚፍ ውድድሩን ያጠናቀቀው በ57 ደቂቃ ከ30 ሰከንዶች ነው። ይህ ውጤት በ2021 የአውሮፓውያኑ ዘመን በዩጋንዳዊው አትሌት ጄኮብ ኬሌሞ ፖርቹጋል ሊዝበን ላይ ከተመዘገበው የቀደመ ክብረ ወሰን በአንድ ሰከንድ የፈጠነ ነው። በ10 ሺህ ሜትር የዓለም ቻምፒዮና ላይ የብር ሜዳሊያ አሸናፊ የሆነው ዮሚፍ ቀጀልቻ በ2019 የአውሮፓውያኑ ዘመን በቦስተን ላይ የማይል ርቀት ክብረ ወሰንን መቀዳጀቱ ይታወቃል። ዮሚፍ ያስመዘገበው ውጤት የርቀቱ ክብረ ወሰን ተደርጎ በይፋ የሚታወጀው ዓለም አቀፉ የአትሌቲክስ ተ ተቋም ባዘጋጀው የማጽደቂያ ሂደቶች ካለፈ በኋላ ነው። የዓለም ግማሽ ማራቶን ክብረወሰን እንደዚህ ባለ ጠባብ ሰዓት ሲሻሻል በተከታታይ ለሁለተኛ ጊዜ ነው። ቀደም ባለው ጊዜ ጄኮብ ኪፕሌሞ የክብረወሰኑ ባለቤት መሆን የቻለው የኬንያዊው ኪቢዮት ካንዲ ክብረወሰንን በአንዴስ ሰከንድ በማሻሻል ነበረ። እሁድ በተካሄደው ሌላ ውድድር ላይ በሴቶች የግማሽ ማራቶን አዲስ የዓለም ክብረወሰን ሊመዘገብ ይችላል ተብሎ የተጠበቀ ቢሆንም ውድድሩን በድል ያጠናቀቀችው ኬንያዊቷ አግነስ ንጌቲች በለተሰንበት ግደይ ከተያዘው ክብረወሰን በ11 ሰከንዶች ዘግ ገብታለች። የዛሬ ሶስት ዓመት በተካሄደው የቫለንሲያ ግማሽ ማራቶን ላይ በማሸነፍ የርቀቱን ክብረ ወሰን በእጁ ያስገባችው ለተሰንበት ውድድሩን ያጠናቀቀችው አንድ ሰዓት ከ2 ደቂቃ ከ52 ሰከንድ በሆነ ውጤት ነበረ። ንጌትች የገባችበት የአሁኑ ሰዓት በርቀቱ ሁለተኛው የዓለም ፈጣን ሰዓት መሆኑን የዓለም አትሌቲክስ ተቋም አስታውቀዋል። ዘገባው የአሶሺየትድ ፕሬስ ነው። ከእንግሊዝ ገናና የእግር ኳስ ክለቦች መካከል አንዱ የሆነው ማንቸስተር ዩናይትድ አሰልጣኙን እንዳሰናበተ ተሰምተዋል። በሳምንቱ መጨረሻ ላይ በሀገሪቱ ሊግ 14ተኛ ደረጃ ላይ የተገኘው በውድድሩ ዘመን ከድል የራቀው ማንቸስተር ዩናይትድ በሆላንዳዊው አሰልጣኝ ኤሪክ ቴንሃግ የሥራ ዘመን ምንም አይነት የእድገት ምልክት አለማሳየቱ አሰልጣኙን ለመባረር እንደዳረጋቸው ሮይተርስ ጠቁመዋል። ቡድኑን ለሁለት ዓመት ከግማሽ ያገለገሉት ቴንሃግ የሥራ ዘመናቸው እንዲያበቃ ቡድኑ ሙሉ በሙሉ ድምፅ ከወሰነ በኋላ የቡድኑ ምክትል አሰልጣኝና የቀድሞ አጥቂ ሩድ ቫን ስቴሮይ አዲስ አሰልጣኝ እስኪሾም ድረስ በጊዜያዊነት ቡድኑ እንደሚረከቡ የኦልትራፎርዱ ክለብ ያወጣው መግለጫ ያመላክታል። ቫን ኒስተር ሮይ ቴንሃግን በቋሚነት እንዲተኩ ለእጩነት ከቀረቡ አሰልጣኞች መካከል የቀዳሚነት ደረጃን ይዛሉ። ከእጩዎቹ መካከል የቀድሞው የባርሴሎና አሰልጣኝ ቦስ ዣቪ፣ የስፖርቲንግ አሰልጣኙ ሮቢን አሙሪም፣ የብሬንፎርዱ ቶማስ ፍራንክ የቀድሞ የቼልሲ አሰልጣኝ ግራን ፖተር ይገኙበታል። በአውሮፓውያኑ ሚያዝያ 2022 ለኃላፊነት የበቁት ቴንሃግ የ2023 የሊጉን ዋንጫ እንዲሁም የኤፍኤ ዋንጫን በ2024 አንስተዋል። ባለፈው የውድድር ዘመን ዩናይትድ በታሪኩ ዝቅ ያለበት የፕሪምየር ሊግ ስምንተኛ ደረጃን ካገኘና በምድብ ጨዋታዎች ከቻምፒዮን ሊግ ውድድር በጊዜ ከተሰናበተ በኋላ የ54 ዓመቱ አሰልጣኝ ከቡድኑ ጋር የመቆየታቸው ነገር አጠያቂ ሆኖ ቆይተዋል። ዘገባው የሮይተርስ ነው። በስተ መጨረሻም የሩሲያን ወረራ ተከትሎ ዩክሬን ጦርነት ውስጥ ከገባችበት የአውሮፓውያኑ 2022 ጀምሮ የስፖርታዊ እንቅስቃሴዎች ላይ ገደብ መጣሉ ይታወሳል። በሀገሪቱ ውስጥ የሚደረግ እግር ኳስ ላይም የሚታደመው ሰው ቁጥር የሚወሰነው ውድድሩ ከሚካሄድበት ስታዲየም አቅራቢያ በሚገኘው ከፈንጂ መጠለያ ጣቢያ ግዝፈት ነበረ። አሁን ግን በሀገሪቱ የተጣሉ ገደቦች መላላታቸውን ተከትለው ከጦርነቱ መቀስቀስ በኋላ ለመጀመሪያ ጊዜ ደጋፊዎች በተገኙበት የአገሪቱ ፕሪሚየር ሊግ ሙሉ የውድድር ዘመን በመካሄድ ላይ መሆኑን አሶሽትድ ፕሬስ ዘግበዋል። አድማጮቻችን፣ በምሽቱ የያዝናቸው አጫጭር የስፖርት ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። በፕሮግራሞቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በኤክስ ሃሽታግ ቪኦኤ አምሃሪክ ብላችሁ ልታደርሱን ትችላላችሁ። ነገ በሌሎች ዘገባዎችና መሰናዶዎች ዳግም እስከምንገናኝ መልካም ምሽት፣ በደህና አደሩ። Tchau,